የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ ማክሰኞ ነሐሴ 14 2011 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። በደቡብ ክልል ፕሬዝዳንት ወይዘሮ ሙፈሪያት ከሚል ስራ አስፈጻሚውን ወቀሱ የሕዝብ ጥቅም ላይ ቆሞ መታገል እና ማታገል የተሳነው አመራር ስለሆነ ዘገባ ይዘናል። ከአዲስ አበባ የአማራን ክልል አቋርጠው ወደ ትግራይ የሚሄዱ አገር አቋራጭ አውቶቡሶች መደበኛ አገልግሎታቸውን በሚገባ እየሰጡ ነው ሲል የፌዴራል ትራንስፖርት ባለስልጣን አስታወቀ። በተለየ በተለይ መንገዶች የመከት የመዘጋት ሁኔታ ነበሩ። በፊት ተለበ 2010 አካባቢ እና ዛ በፊት በነበሩት ጥናት አንድን ሁለን የመዘጋት ጉዳይ ነበረ። አሁን ባለው ሁኔታ ግን የተዘጋ መንገድ የለም። የፌዴራል መንገድ ትራንስፖርት ባለስልጣን የህዝብ ትራንስፖርት አገልግሎት ዘርፍ ዳይሬክተር አቶ ተስፋዬ በላቸው ናቸው። አውቶቡሶቹ የሚያቋርጡት የአላማጣ ከተማ ከንቲባም ሀብቶም ወረታም ተጠይቀዋል። መንገዶቹ በተለያየ መንገድ እየሄደ ህብረተሰቡ ያለው ያላማታን ቢሆን የተለያየ አካባቢ እንዲሆን እንደ ዋነኛ አማራጭ አድርጎኛ ወስለ በሌላ መንገድ አድርጎ አዲስ አበባ የሚገሩበት ሁኔታ ፈርመዋል። እንደዛ እስካሁን ድረስ ባለውም እንደዛ እየተሄድ ነው ያለው። እስከ ዝግጅታችን ማብቂያ አብራችሁን ከቆያችሁ እነዚህና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ። የ22 ዓመቷ እስራኤል እስራኤላዊት አያ ናሚህ ባለፈው ቅዳሜ በመቆታማው የአፋር ዳሉላ አካባቢ ስትጎበኝ ከቡድኑ ተነጥላ መጥፋቷን ከታወቀ በኋላ ከአንድ ቀን በኋላ ሞታ ተገኝታለች። አያ ለኢንጂነሪንግ ተማሪዎች በተዘጋጀው የአንድ ወር ስልጠና ተሳታፊ ለመሆን ነበር ወደ መቀሌ የመጣችው። ስልጠናው ከተጠናቀቀ በኋላም ስድስት እስራኤላውያን ከሁለት ኢትዮጵያን ጋር በአፋር ኤርታሌ የእሳተ ጎሞራ ሀይቅና የዳሉላ አካባቢን ለመጎብኘት ወደዚያው ያቀኑት የአፋር ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ አህመድ አብዱልቃድር ለአያ ህይወት ማለፍ የአካባቢው ያለው ከፍተኛ ሙቀትና የውሃ ጥም ምክንያት ሊሆን እንደሚችል ጠቅሰው ነበር። ነገር ግን የሕክምና ምርመራው ከተጠቃለለ በኋላ ይፋ ይደረጋል ብለዋል። የአያ አስክሬን እሁድ እለት በአውሮፕላን ወደ አዲስ አበባ እንደተላከ ለማወቅ ተችሏል። ዘገባው የሙጌታ የዩናይትድ ስቴትስና ኢትዮጵያ በቅርቡ አሸባሪዎችን ለይቶ የማጣራት መረጃን የመለዋወጥ ስምምነት መፈራረማቸውን አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አስታወቀ። ኤምባሲው ባወጣው መግለጫ በዩናይትድ ስቴትስ በኩል ስምምነቱን የፈረሙት የፌዴራል ምርመራ ቢሮ ረዳት ስራ አስኪያጅ፣ የዩናይትድ ስቴትስ አሸባሪዎችን አጣርቶ ለመለየት የማዕከል ስራ አስኪያጅ ቻርልስ ኤች ካብል ሲሆኑ በኢትዮጵያ በኩል ደግሞ የሀገሪቱ ብሔራዊ የስለላና የደህንነት አገልግሎት ዋና ዳይሬክተር ደመላሽ ገብረ ሚካኤል ናቸው ብሏል። ስምምነቱ ሁለቱ ሀገሮች የአሸባሪነትን ተግባር ለመከላከል ያላቸውን ብቃት ለማጠናከር ሲሉ መረጃ ለመለዋወጥ የሚያስችሉበት አሰራር ነው ተብሏል። ሶማሊያ ያለው እስላማዊ መንግስት ነኝ የሚለው ቡድን በአማርኛ ጅሀዳዊ ጽሁፎችን እንደሚያወጣ ተገልጿል። ኢትዮጵያ ላይ ያነጣጠረ ምልመላ የማካሄድ አላማም እንዳለው ያመለክታል ተብሏል። ይህ ማስታወቂያ ባለፈው ወር በሶስት ደቂቃ ቪዲዮ መልክ የተለቀቀው የጽንፈኛ ቡድን ደጋፊ ድረገጾች ላይ ሲሆን፣ ኦፊሴላዊ እስላማዊ መንግስት ነኝ የሚለውን ቡድን ሚዲያ ደግፎታል። ቪዲዮው በአማርኛ ቃላትን ተጠቅሟል። ተጨማሪ ጽሁፎችን በአማርኛ እንደሚያወጣም ተናግሯል ተብሏል። ማት ብራይደን የተባለው ኬንያ ባለው የሳሀን ጥናት ምርመራ ስራ ተቋም የሚሰሩ ተንታኝ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ኢትዮጵያ ውስጥ ያለውን ያለመረጋጋት ሁኔታ ተጠቅሞ ሙስሊም ማህበረሰብን የመስበክ አላማ አለው ብለው እንደሚያምኑ ገልጸዋል። አያይዘውም ተንታኙ ጽንፈኛው ቡድን ኢትዮጵያ ውስጥ እድል እንዳለው ይታየዋል የሚል አመለካከት እንዳላቸውም ጠቁመዋል። እስካሁን ባለው ጊዜ በአብዛኞቹ የአፍሪቃ ሀገሮች ብዙም ባይሳካለትም አፍሪቃ ውስጥ ተቀባይነት ለማግኘትና ና እንቅስቃሴውን ለማስፋት ከፍተኛ ጥረት ሲያደርግ ቆይታል ይላሉ ብራይደን። ታግዶ የነበረው ነዳጅ ዘይት የጫነ የኢራን መርከብ በጂብራልታር ነፃ ከወጣ በኋላ በቀጠናው እየተዘዋወረ መሆኑን የገለጸችው ዩናይትድ ስቴትስ በሜዲተራንያን ባህር ቀጠና ያሉት ወገኖች እንዳይተባበሩት አስጠንቅቃለች። ኤድሪያን ዳሪያ አንድ የተባለው መርከብ የኢራንና የሶሪያ መንግስታት የሽብር ዘመቻዎችና ጭቆናን ለማቀጣጠል የሚያገለግል ሕገ ወጥ ነዳጅ እያጓጓዘ ነው ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በድጋሚ ከሷል። የግሪክ መንግስትና በሜዲተራንያን ባህር ያሉትን ወደቦች መርከቡን በማስተናገድ ተግባር እንዳይተባበሩ ያለንን ጠንካራ አቋም አሳውቀናል ሲል የውጭ ጉዳይ መስሪያ ቤቱ ትላንት ባወጣው መግለጫ ገልጿል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀኔ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለቱ ርዕሳችን እናስደምጣችሁ። ደህድን በክልሉ የተነሱ የአደረጃጀት ጥያቄዎችን ለመመለስ በአስጠናው ጥናት ዙሪያ ውይይት እያካሄደ ሲሆን የድርጅቱ አባላት በሐዋሳ ከተማ ለተከታታይ ስድስት ቀናት ሲያካሂዱ የነበረውን ውይይት አጠናቀዋል። በተለይ ባለፈው ሐምሌ 11 2011 ዓ ም በሐዋሳ ከተማና በሲዳማ ዞን በተከሰተው የበርካታ ሰው ግጭት የበርካታ ሰው ህይወት ጠፍቷል፣ ንብረትም ወድሟል። በዚህ ጥፋት ውስጥ የመንግስት ሹማምንት እጅ መኖሩን የተናገሩት የክልሉ ፕሬዚዳንት እና የሰላም ሚኒስትር ወይዘሮ ወይዘሮ መፈሪያት ካሚል ከደሙ ንጹህ የሆነ የለም ሲሉ ተናግረዋል። ዮናታን ዘብዲዮ እስከ ሐዋሳ ዘገባውን አጠናቅሯል። ወይዘሮ መፈሪያት ከሚያብራሩበት ይጀምራል። ከደሞ ንጹህና ብጹ ሊሆን አይችልም። ድርጅቱ እኮ ወስኖ ማስፈጸም የማይችልባቸው አካባቢዎች አሉ። ስራ አስፈጻሚ እዚህ አቅጣጫ ያስቀምጣል። ለምሳሌ ያኔ እዚህ ሀፕን ያደረገውን ኬዝ በተመለከተ ተጣርቶ እርምጃ ይወሰዳል። ማን ይነካል? የሰነፍ ውሳኔ የሰነፍ እርምጃ ተወሰደ እና ቆመ። የጸጥታ ቢሮ ኃላፊና የልዩ ኃይል አዛዥ በአንድ ደብዳቤ የተሰናበቱ፣ በሂደቱ ተጠያቂ መሆን የነበረባቸው የጸጥታ አካላት፣ ሰንደቅ ዓላማ ከርዕሰ መስተዳደር ጽህፈት ቤት ፖል ላይ ወጥተው ያወረዱ ሰዎች ይሄን መሩ ሰዎች ይሄን ያስተባበሩ ሰዎች ምክንያቱም ስለ ህገ መንግስት የሚቆረቆር ሰው በህገ መንግስቱ የክልሉ ህዝቦች ሉዓላዊነት መገለጫ ተደርጎ የተቀመጠውን ሰንደቅ ዓላማ የደፈረ ሰው መጠየቅ ጊዜ የማይሰጠው ተግባር፣ በእንዝላልነት ብቻ ሳይሆን እዚህ ለስልጠና ለውይይት የመጡ ጓዶችን አሸማቆ ለመመለስ የተደረገው ጥረት ውስጥ የተሳተፉ አንዳንድ የጸጥታ ኃይሎችም ሆኑ ግለሰብ አመራሮች ካሉ አትሊስት ፖለቲካ ፊስካል አካውንታብሊቲ እና የአድሚኒስትሬቲቭ ሜዠር መውሰድ ይገባ ነበር። ዳይሬክሽን ተቀምጧል፣ አልተፈጸመም። ከላይ እስከ ታች ያሉ ሁሉም አመራሮችና ካቢኔ አባላት በግጭቱ በነበራቸው ተሳትፎ ልክ ይጠየቃሉም ብሏል። ማን ምን ይደርሰዋል የሚል በዝርዝር እንነጋገራለን። ባለመምራት እኔ ልጠየቅ እችላለሁ በአግባቡ ሶ ከአመራር ጋር የሚያያዘው ጉዳይ ከአንድ ቀውስ ሳንወጣ ሌላ ቀውስ ውስጥ እንድንገባ እንድንቆይ የተደረገበት መንገድ በጣም ታቅዶ በጽናት የተመራ ነው። ይህም በመምራት ሂደትም በአግባቡ ታግሎ መልክ በማሻሽ ሂደትም ትልቁን የአንበሳውን ድርሻ የሚወስደው ስራ አስፈጻሚ ሆ ማዕከላዊ ኮሚቴው ነው። በየደረጃው ያለው አመራርም በራሱ ሜሪት ደግሞ መታየት አለበት። የደሄደን ዋነኛ ችግር ያለመነጋገርና ያለመወያየት ሳይሆን ተወያይቶ በተስማሙበትና በዋሉበት ያለመገኘት፣ እሳቸው እንደሚሉትም በሁለት ቢላ ላይ የሚበሉ አልፎ ተርፎም በሕዝብ ጥቅም ላይ ሲያሰሩ የሚውሉ ሹመኞች መብዛታቸው ነው ብሏል። ወይዘሮ መፈሪያት በበርካታ አጀንዳዎች የተወጠረ አመራር የሚባለው ሁለት ቢላ የሚበላ አመራር፣ ውጭ ላለው አለቆቹም የሚያጎበድድ አለሁ ለማለት ደግሞ ድርጅቱ ውስጥ ተመሳስሎ የሚኖር አመራር አድሃሪ መሆን ስለጀመረ ፕሮግረሲቭ የሆኑ አጀንዳዎች ላይ ተተክሎ ማታገል የተሳነው አመራር ስለሆነ ነው። እውነተኛ በሆነ የህዝብ ጥቅም ላይ ቆሞ መታገል እና ማታገል የተሳነው አመራር ስለሆነ ነው። አፍቅሮተ ህገ መንግስት ጨምሯል። ደስ ብሎኛል። ህገ መንግስቱን የምንፈልገው በእውነተኛ ሴንሱ ነው ወይስ እንዲሳካ የምንፈልገውን አጀንዳ ለመሳካት ምቹ ግራውንድ ስለሆነ ነው የሚል ለራሳችን እንታመንና እንመልስ፣ ለራሳችን ለመድረኩ አይደለም። ሕገ መንግስት ሲጣስ የሚያመው ሰው ሕገ መንግስት በሁሉም ገጹ መጣሱ ነው ሊያሳምመን የሚገባው። ድርጅቱን ለመታደግና ለክልሉ ሕዝቦች ህልውና ሲባል ነባር አመራሮችን በትኖ ጉባኤ እስከ መጥራት የሚደርስ የተሃድሶ ስራ ሊከናወን እንደምችልም ተናግረዋል። ችግር የፈነዳበት ቦታ ላይ ና ሊፈነዳ ያረገዘበት ቦታ ላይ ምልክት ሰጥተን ወደ መድረኩ የተመለስ ነው እንጂ ተጠያቂነት ተጠናክሮ ይቀጥላል። ማክሲመም የወሰን ነው የተነጋገር ነው ማለት ነው። ቢጠፋ ቢጠፋ ወደፊት ይዞ ሊሄድ የሚችል ሰው ከሲሲ ውስጥ ከስራ አስፈጻሚ ውስጥ ከጠፋ ይሄን በትኖ ጉባኤ መጥራትም ይቻላል። ከዛ ለመሄድ መዘጋጀት ያስፈልጋል ነው ያለው። ድርጅቱ ገብቶበታል ከሚባለው የአመራሮች አቋም መዋጀቅና የመርህ ጥሰት በማውጣት ጥናቱን መሰረት በማድረግ የክልሉን ህዝቦች በፍትሃዊነት ተጠቃሚ ለማድረግ እንደሚሰራም የክልሉ የመንግስት ቴሌቪዥን ጣቢያ መዘገቡ ይታወሳል። ለአሜሪካን ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። የትግራይን ክልል ከአማራ ክልል የሚያገናኘውና ወደ አዲስ አበባ የሚወስደው አላማጣ ቆቦ የመኪና መንገድ መዘጋትና መከፈት ያለፈው ሳምንት አጀንዳ ሆኖ ሰንብቷል። በእርግጥ መንገዱ ዝግ ነው ወይስ ክፍት? ክፍት ቢሆንስ የህዝብ ማመላለሻ ትራንስፖርት በሚገባ እንቅስቃሴ እያደረጉ ነው ወይ? የንግዱ ስንል በዚህ ጉዳይ ላይ ማብራሪያ ለሚሸ አድማጮች ምላሽ ይሰጣል ያለውን የተለያዩ አካላትን ጠይቀን ዘገባ አሰናድተናል። የህዝብ ትራንስፖርት አገልግሎት የሚመለከተው የፌዴራል ትራንስፖርት ባለስልጣንም ምላሽ ሰጥቷል። ጽዮን ግርማ ነች ያዘጋጀችው። በጥቅምት ወር 2011 ዓ.ም ከ11 ወራት በፊት ማለት ነው። የአሜሪካ ድምፅ የአካባቢውን ሰዎች ፖሊስና የሚመለከታቸውን አካላት ጠቅሶ ባጠናቀረው ዘገባ ይህ ትግራይን ከአማራ ክልል የሚያገናኘው አላማጣ ቆቦ መስመር ለሁሉም ተሽከርካሪዎች ለቀናት ዝግ ሆኖ መቆየቱን አስደምጦ ነበር። በወቅቱም መንገዱ የተዘጋው በአላማጣ ከተማ የታሰሩ ሰዎች እንዲፈቱላቸው በጠየቁ የቆቦ ከተማ ወጣቶች መሆኑም ተገልጾ ነበር። አማራና ትግራይ ክልልን የሚያገናኛቸው እንዲሁም ትግራይን ወደ መሀል ሀገር የሚወስደው ይህ የአላማጣ ቆቦ የመኪና መንገድ አሁንስ ዝግ ነው ወይስ አይደለም የሚለውን ዘገባ ለማሰናዳት መጀመሪያ በዚህ አካባቢ ምን አይነት የትራንስፖርት እንቅስቃሴ ይደረግ ነበር፣ አሁን ያለውስ ሁኔታ ምን ይመስላል የሚለውን መፈተሽ ለዚህ ዘገባ አስፈላጊ ሆኖ ተገኝቷል። ከዚህ ቀደም ከአዲስ አበባ ተነስቶ የአማራን ክልል አቋርጦ ወደ ትግራይ ለመግባት ሁለት አይነት የትራንስፖርት አገልግሎት ይሰጥ ነበር። አንደኛው በፌዴራል የትራንስፖርት ባለስልጣን ስር የሆነውና አውቶቡሶቹ የሚያስከፍሉት የትራንስፖርት ዋጋ ቁርጥ ታሪፍና ስምሪት የሚሰጣቸው የሀገር አቋራጭ አውቶቡሶች የሚባሉት ናቸው። እነዚህ አውቶቡሶች መነሻቸውን ከአዲስ አበባ ላምበረት መናኸሪያ አድርገው በደሴ ወልዴ አቋርጠው አላማጣን አልፈው መሆኒን አቋርጠው መቀሌ የሚገቡት ናቸው። ከመቀሌም በዚሁ መንገድ ወደ አዲስ አበባ የሚመለሱት ናቸው። ይህ መደበኛ የሚባለው የህዝብ ትራንስፖርት አገልግሎት ነው። ሁለተኛው ደግሞ ቁጥጥሩ በፌዴራል ትራንስፖርት ስር ሆኖ ነገር ግን መስመርና ታሪፍ በራሳቸው አውጥተው አገልግሎት የሚሰጡ ልዩ የሚባሉ አውቶቡሶች ናቸው። እንደ ትራንስፖርት ባለስልጣን መረጃ፣ እነዚህ መካከለኛ ገቢ ላላቸው ሰዎች በአገር አቋራጭና በአውሮፕላን መካከል አገልግሎት የሚሰጡ ደረጃ አንድ የሆኑ ዘጠኝ ማህበራት ስር ያሉ አውቶቡሶች ናቸው። እንደ ሰላም፣ ዋሊያ፣ አባይ፣ ዘመንና የመሳሰሉት በዚህ ስር ይጠቀሳሉ። እነዚህ ሁለት አይነት አውቶቡሶች አቋርጠው የሚያልፉት በወቅቱም ግጭት የተከሰተበት አላማጣ ከተማ ነውና የአላማጣ ከተማ ከንቲባ አቶ ሀብቶ ሞረታን በዚህ መንገድ ያለው እንቅስቃሴ ምን ይመስላል ብለናቸዋል። አሁን በፊት መንገዶቹ ሁሉ ተዘጋግተው ያው፣ በዚህ ማለትም ማጋረትም ብዙ ለሙሉ ማር ነበረ ይታወቃል ማለት ነው። አሁን ከዛ በኋላ ያለውን ነገር መንገዶቹ በተለያየ መንገድ እየሄደ ህብረተሰቡ በተለያየ ትግራይ ህዝብ ያለው ያላማጣ እንዲሆን የተለያየ አካባቢ እንዲሆን እንደ ዋነኛ አማራጭ አድርጎ የሚወስደው በሌላ መንገድ አድርጎ አዲስ አበባ የሚገሩበት ሁኔታ ከርመዋል። እንደዛ አሁን ድረስ ባለውም እንደዛ እየተካሄድ ነው ያለው። ዋናው ነገር እንደዚህ ሊሆን የቻለው አሁን መንገዱ ክፍት ነው ክፍታ በለን በማለት መንግስት ሙሉ ለሙሉ ክፍት አድርጌዋለሁ የሚለውን ነገር ማስቀመጥ ያለበት ይመስለኛል። አሁን ምክንያቱም ካሁን በፊት አንድ ጊዜ ይዘጋ እና በሌላኛው ጊዜ ደግሞ እንደገና ይከፈታል፣ ሌላ ጊዜ ይዘጋል። ስለዚህ ዛሬ ደግሞ ተዘጋ፣ ዛሬ ደግሞ ተከፈተ እየተባለ ወደ ጥርጣሬና ወደ አልሆነ ነገር እየገባ ሕብረተሰቡ ስለነበረ ከዛ በኋላ ያለው አማራጭ በሌላ አካባቢ መውሰን ነው ብሎ ከወሰደ በኋላ በዚህ የሰላም አውቶቡስን የሌሎችም በዚህ የሚያልፉበት ሁኔታ ለማሆን ዳላማጣ ቢሆን ግን ዋናው ነገር አሁን ክፍት አድርገነዋል፣ የሚል አስተሳሰብ ካለ ክፍት ነው፣ ምንም ችግር የለውም የሚባል አስተሳሰብ ካለ ይህን ለህብረተሰቡ ይሰማ። አሁን ክፍት ነው፣ ክፍት አይደለም። ምክንያቱም ከአሁን በፊት ክፍት ስታል ነበር ድረስ አሁን ክፍት ሆነዋል ብለን እኛ ተማምነን በዚህ ነው ዋናኛ መንገዳችን እና በዚህ አድርጋችን መሄድ ትችላላችሁ ብለን አፏችን መልተን መናገር የምንችልበት ሁኔታ የለም ማለት ነው። የፌዴራል መንገድ ትራንስፖርት ባለስልጣን የህዝብ ትራንስፖርት አገልግሎት ዘርፍ ዳይሬክተር አቶ ተስፋይ በላቸው ከከንቲባ ሀብቶም ጋር በአንደኛው በኩል የተለየ መረጃን ይሰጣሉ። በ2009፣ በ2010 እና በ2011 መግቢያ ላይ አልፎ አልፎ በተለያየ ጊዜ በመላው ሀገሪቱ እዚህም እዚያም በሚፈጠሩ ግጭቶች ምክንያት መደበኛ መንገዶች እየተዘ ጉ ለጥቂት ቀናት ለትራንስፖርት አገልግሎት ዝግ ነበሩ። ከዚህ ውጭ ግን በአሁኑ ወቅት ከአዲስ አበባ ደሴ፣ ወልዲያን አልፈው አላማጣን አቋርጠው መቀሌ የሚገቡት መደበኛ የአገር አቋራጭ የህዝብ ማመላለሻ መስመር በፍጹም አልተዘጋም መደበኛ አገልግሎትም እየሰጡ ነው ይላሉ። በተለያየ ወቅት ላይ መንገዶች የመከፈት የመዘጋት ሁኔታ ነበሩ። በፊት በተለይ በሁለት ሺህ አስር አካባቢ እና ከዛ በፊት በነበሩ ቀናት አንድ ቀን ሁለት ቀን የመዘጋት ጉዳይ ነበረ። አሁን ባለው ሁኔታ ግን የተዘጋ መንገድ የለም። የሚመለከተኝ የህዝብ ትራንስፖርት ሆን በህዝብ ትራንስፖርት፣ ሁሉም የህዝብ ትራንስፖርት በደሴ በወልዲያ አቋርጦ ነው ወደ መቀሌ የሚሄደው ያለን መረጃ ነው። እነዚህ መነሻም ከላምበረት መናኸሪያ የሚነሱ ሀገር አቋራጭ ትራንስፖርት ይሰጡም ደሴ የሚነሱ ይሄን አገልግሎት የሰጡ ነው እናውቃለን። ስለዚህ አሁን ተዘጋ የሚባል በእኛ የምናውቀው በርግጥ የለም፣ በተለይ አሁን ቅርብ ጊዜ ጀምሮ ማለት ነው። ይህንን ዓመትም ባለፈው ዓመት ጀምሮ ተዘጋ መንገድ እኛ ሪፖርት የለም ነው። አገራቋዋ ትራንስፖርት መጠ መጠ በዚህ ነው የሚሄዱት። እውነት ነው ማለትም ማረጋገጥ የሚቻለን ተቆራርቶ ማያቅም። እንዳልኩት በፊት በነበሩ አንዳንድ ጊዜያት የተቋረጠበት ወቅት እንደነበር አስታውሳለሁ። በአሁኑ ሰዓት ግን ይሄ ሁኔታ የለም። በፊትም ቦታ በሚቆራረጥበት በነበረ ጊዜም በእኛ እውቅና በአፋር ክልል ሄድ እንደነበረ እናውቃለን። ትራንስፖርት ዋጋውንም አስተካክለን ማለት ነው። ከዛ ውጭ ግን ትራንስፖርት ታሪፍን መንግስት፣ በዚህኛው በአፋር ክልል ሄድ ተሰርቶ እሱ መሬትን ተፈቷዋ ግን ይሄ ከእውነት የራቀ ነው። ከጠየቅናቸው ኃላፊዎች ለመረዳት እንደቻለው ነው። የሀገር አቋራጭ አውቶቡሶችና ሌሎች አነስተኛ የትራንስፖርት እንቅስቃሴዎች እየተከናወኑ መሆኑን ነው። ለማለፍ የተከለከለ ወይም ዝግ የተባለ መንገድ አለመኖሩንም ነው። ነገር ግን የሚጠቅሱት ምክንያት የተለያየ ቢሆንም ሰላም ባስን ጨምሮ ልዩ ባስ የሚባሉት የአማራ መንገድ ትተው በአፋር በኩል እያቋረጡ እንደሚገኙ ነው። አድማጮች የዚህን ዘገባ ሙሉውን በድረ ገጻችንና በፌስቡክ ገጾቻችን ላይ ታገኙታላችሁ። ቀጣዩ ዘገባችን ደግሞ ወደ መደብር ይወስደናል፣ የኢኮኖሚ ጉዳዮችን ወደምንቃኝበት። ስለ ዛሬ የቻይናው ግዙፍ የኢንተርኔት ላይ ግብይት አውታር አሊባባ ከኢትዮጵያ መንግስት ጋር ውይይት መጀመሩ ተሰምቷል። ውይይቱና ተያያዥ ጉዳዮችን የተመለከተው ሀብታሙ ስዩም ዘገባ በመቀጠል ይደመጣል። በኢንተርኔት ላይ ግብይት ዘርፍ የተሰማራው ኢትዮሱቅ የተሰኘ ድርጅት ሥራ አስኪያጅ የሆነው ቴዎድሮስ አበበ አዲሱ ውጥኑ በፈተና የተሞላ እንደሆነ ይናገራል። እኛ ጋር ያለው የንግድ ፍቃድን ሁኔታ የለም። እንደዚህ ኮመርስን ሁላሁንቻ አንታረግበት የለም። ሁለተኛ ፔመንት ሜትድ ደግሞ ግዴታ ነው ለኢንተርኔት መገበያየት። እሱ ነገር በጣም ከባድ ነው። ከነዚህ ባልተናነሰ ኢትዮጵያን ለኢንተርኔት ግብይት እንግዳ የመሆናቸው ጉዳይ አንድ አመት በደፈነ አገልግሎቱ ላይ አሉታዊ ጫና ማምጣቱን ያነሳል። ቴዎድሮስ ከሰሞኑ የሰማው ዜና ግን ተስፋ ፈንጥቆለታል። ከተለያዩ ነጋዴዎች የሚቀበላቸውን ሸቀጦች በኢንተርኔት በኩል ለተጠቃሚዎች የሚሸጠውን ኢትዮ ሱቅን በሚ ሚከፍትበት ጊዜ መነሻ ካደረጋቸው ዓለም አቀፍ ተቋማት መካከል አንዱ የሆነው አሊባባ ድርጅት ተወካዮች ከኢትዮጵያ መንግሥት ጋር ምክክር መጀመራቸውን ከበጎ ቆጥሮታል። ግዙፉ ድርጅት የሚፈጥረው ትኩረት ምናልባት በረከቱ ለጀማሪ ኢትዮጵያውያን እንደሚዳረስ ተስፋለውና ትንሽ አስቸጋሪ ነው። የኛ ገር ከስተመር ብዙ ፋሚሊየር አይደለም ከዚህ ከኦንላይን ሾፒንግ ጋር እና ትልቅ ኦብስታክል የሆነብን ያለ እሱን ነው። አሁን አሊባባ እዚ ሀገር በሚመጣበት ጊዜ ሰዎቹ ወደዛ ትኩረታቸውን የማድረግ ነገር አለ። እሱን ተያያዥነት በማድረግ እኛ ማስታወቂያዎች በምንም ወደ እነሱ ሪች ማድረግ ና የኢትዮጵያ ምርቶች ደግሞ በእነሱ ፕሮቫይድ ማድረግ ይኖርብናል። የቴዎድሮስ ተስፋ ግን ከስጋት የነጽ አይደለም። ወደ ስጋቱ ወደ ኋላ እንመልሳለን። ከዚያ በፊት ግን ወደ ቻይና ሃንግዡን በዚህ ሰሞን የደቡብ ቻይናዋ የንግድ ከተማ ከተለያየ ዘርፍ የተውጣጡ ኢትዮጵያን ባለስልጣናትና ባለሀብቶችን ስታሰለጥን ነበረ። የዲጂታል ኢኮኖሚ ጽንሰ ሐሳብን ተግባራዊ ማድረግ የሚቻሉ ተቋማት ተለይቶ ማለትም ከገንዘብና ኢኮኖሚ ልማት፣ ከብሔራዊ ባንክ፣ ከኢኖቬሽን እና ቴክኖሎጂ ሚኒስቴር፣ ከገቢዎች ኢንዱስትሪያል ፓርክ እንደዚሁም ደግሞ ከአይቲ ፓርክ እና ከመሳሰሉ አሁን ተቋማት የተውጣጡ በኢኖቬሽንና ቴክኖሎጂ ሚኒስትር በዶክተር ጌታሁን የሚመራ የልዑካን ቡድን በዚሁ በምንነጋገርበት ወቅት ስልጠና እየወሰዱ ናቸው። በቻይና ኢትዮጵያ አምባሳደር ተሾመ ቶጋ እንደሚሉት አሊባባ በተሰኘው ግዙፍ የኢንተርኔት ላይ የግብይት መረብ ተቋም ስር ባለሥልጣናት ስልጠና ከመውሰዳቸው በፊት በዳቮስ የዓለም ኢኮኖሚ ጉባኤ ላይ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የአሊባባ ድርጅት መስራች ጃክማ ተገናኝተው ተነጋግረዋል። ስታቲስታ የተሰኘው ዕውቅ መረጃ ሰብሳቢና አጣሪ ተቋም ይፋ እንዳደረገው አሌባባ ከ600 ሚሊዮን በላይ የኢንተርኔት ላይ ገበያተኞች አሉት። አራተኛው ግዙፍ የኢንተርኔት ላይ ተቋምም ነው። ከተመሠረተ ዐሥር ዓመታትን የደፈነው ድርጅቱ ዋነኛ ገበያተኞቹ ቻይናውያን ቢሆኑም በመላለም ላይ ለሚገኙ ገበያተኞች ዕቃዎችን ይሸጣል፣ ቤታቸው ድረስ ይልካል። ከዚህ በተጨማሪ የኤሌክትሮኒክ ክፍያዎችን ጨምሮ የቴክኖሎጂና የሎጂስቲክ አገልግሎቶችን ይሰጣል። ኢትዮጵያ ከአሊባባ ጋር የጀመረችው የትብብር ምዕራፍ ድርጅቱ ከሚታወቅበት ዘርፍ ለመጠቀምና ለመማር እንደሆነ አምባሳደር ተሾመ ይናገራሉ። ዲጂታል ኢኮኖሚ ለማሳደግ የመንግስትን አገልግሎት በአይቲ የተደገፈ ለማድረግ እና ለማዘመን በመንግስታችን በኩል በጠቅላይ ሚኒስትራችን በኩል ፍላጎት እንዳለ ይታወቃል። በባለን አቅም የተጀመሩ ስራዎች አሉ እና ያንን ሊያጠናክሩ የሚችሉ ሀሳቦች ላይ ውይይት አድርጓል። ከዚህ በፊት ሌሎች የቻይናም ይሁን ሌሎች ኢኮኖሚዎች ካለፉበት ቀልጠፍ ብሎ ይህንን አሁን ዘመኑ ያመጣውን ቴክኖሎጂ ያመጣውን እድል በመጠቀም የአነስተኛና ጥቃቅን ላይ የሚሰሩ አርሶ አደሮች ሊጠቀሙ ይችላሉ፣ ተጠቃሚ ሊሆኑ ይችላሉ፣ ምርቶቻቸውን ለዓለም ገበያ ሊያቀርቡ ይችላሉ። የኢትዮጵያ ኢኮኖሚ በግብርና ላይ መመስረቱን የሚያነሱት በእንግሊዝ የኤደንብራ የንግድ ትምህርት ቤት የኢንዱስትሪያል ፖሊሲ እና የውድድር ዘርፍ የዶክትሬት ተማሪ አብዱል መናን መሐመድ ግን ኢትዮጵያ ከአሊባባ ጋር ትብብር መጀመር የፈለገችበትን ጊዜ ተገቢነቱን ይጠራጥራሉ። ኢትዮጵያ አሁንም ፕሪዶሚነንትሊ የግብርና ሀገር ነች። ማኑፋክቸሪንጉ አላደገም፣ በጣም በጣም በጣም ትንሽ ነው እና ከዛ ቀጥሎ ደግሞ የሰርቪስ ሴክተሩ ነው። እና በዚህ ሁኔታ ላይ ነው አብዛኛው ህብረተሰብ ክፍል ያልተማረ ነው። ማንበብና ማንጻፍ የማይችለው በጣም በጣም ብዙ የሆነ ህብረተሰብ ክፍል ያለበት ነው እንደዚሁም እንደዚህ አይነት ቴክኖሎጂ ፈርም ጥሩ ኢንተርኔት፣ ጥሩ የፓወር አገልግሎት የሚጠይቅ ነው እና የነቃና የተማረ ህብረተሰብ የሚጠይቅ ነው እና እንደዚህ ሁኔታ ላይ ነው የሚገባው ነው እየተባለ እየተነገረ ያለን እና እኔ እስከሚገባኝ ድረስ እንደዚህን አይነት ቴክኖሎጂ ኩባንያ ቢገባ ኢትዮጵያ ውስጥ መቼስ ለትርፍ የተቋቋመ ድርጅት ነው እና ኢትዮጵያ ውስጥ ገብቶ በምን ኤሪያ ላይ ቢሰራ በጣም ውጤታማ እና ትርፋማ መሆን ይችላል የሚለውን ጉዳይ በጣም አጠያያቂ ነው የሚሆንብኝ። እኔ አብዱል መናን ኢትዮጵያ ከአሊባባ ድርጅት ጋር የምታደርገው ውይይትና የመንጭ ጊዜ ስምምነት በዘርፍ ውስጥ የሚንቀሳቀሱ ወጣኔ ኢትዮጵያን ጅምር ላይ ተጽዕኖ እንደሚያሳድርም ይሰጋሉ። የመሰናዷችን መክፈቻ ላይ እየጠቀስነው ነው፣ ቴዎድሮስ አበበን ስጋት እዚህ ጋር እናንሳ ትንሽ። አሊባባ ወደ እኛ ሀገር መግባትና መጥፋት ለእኛ በጣም ቻሌንጂንግ ነው። ምክንያቱም እነሱ ዳያጎይ ዴቨሎፕ ሊሆኑ ናቸው። ብዙ ቦታ ነው ያላቸው እና ያው ዶሚኔሽኑ በጣም ኃይለኛ ነው። የቻይና ዕቃዎችን ነው እነሱ ኢምፖርት እያደረጉ ምናምን የሚጡት ለኛ ለእኛ የሚሰሩልን ለእኛ ደግሞ ትንሽ አስቸጋሪ ይሆናል። እስቲ ትንሽ ከባድ ነው ብዬ አስባለሁ ብቻ። ሳሙኤል በቀለ በዲጂታል ግብይት ዘርፍ እየተንቀሳቀሰ የሚገኝ ስፓትላይት የተሰኘ ድርጅት ኃላፊ ነው። ለሱ አሁን የተጀመረው ንግግር ለኢትዮጵያውያን ሸማቾች መልካምነቱ ያመዝናል። እሱን ለመሰሉ በዘርፉ ጅምር አሻራቸውን እያኖሩ ላሉ ወጣቶች ግን ፈተናሉ። ገበያን ዶሚኔት በማድረግ አንዱ ነው። ወርክ ፎርስንም ኤክስፕሎት ለማድረግ አንዳንድ ሁኔታዎች ይታያሉ። ሎካል ፈርሞችን እና ቢዝነሶችን እውነት ለመናገር አንዱ ኮንስ ወይም ደግሞ ጎጂ ኖ ግን በዛም መልኩ ደግሞ እንደኛ አይነቱ ኮምፒቲሽንን ወልካም እናደርጋለን ወይም መልካም ውድድርን እናበረታታለን። የአሊባባ ድርጅት መስራች ጃክማ መጪው ህዳር ላይ ወደ ኢትዮጵያ ያቀናሉ ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። የኦሮሚያ ክልል ምክር ቤት ሰዎች በበጎ ፈቃደኝነት ተግባራት ላይ በመሰማራት የዜግነት ግዴታቸው እንዲወጡ በሚል ጥሪ ማቅረቡ ይታወሳል። የዛሬው የዘጋቢዎች መስኮት ዝግጅት ተረኛ የአዳማው ዘጋቢያችን ሙክታር ጀማል በአዲስ አበባና በዙሪያ በሚገኙ የኦሮሚያ ክልል ከተሞች ለበጎ ፍቃድ ላይ የተሰማሩ ወጣቶችን አነጋግሯል። እራሳቸውን በማስታወቅ ይጀምራሉ። ኦብሳ አዲስ አበባ ላለው የአዲስ አበባ ዩኒቨርሲቲ ተማሪ ነኝ። አስሙዲን ኩርፍራ ገና ይባላለሁ። ገመችው ፈየው እባላለሁ። በጣም ነው ማመሰግነው። የበጎ አድራጎት በሰብአዊነት የሰው ልጅ የሚችለውን ለሌሎቹ የሚያደርገው ለሀገሩ የሚያበረክተው ነው። ከዚህ አንጻር እንዴት ትገልጹታላችሁ? ከኦብሳ ልጀምር በጎ አድራጎት መንግስት ስላለ ብቻ ሳይሆን ከሰብአዊነትም እንዲሁም ከወጣትነት አንጻር የምንመለከት ከሆነ አቅማችን ብርቱ በሆነበት ሰዓት ላይ ለሀገራችን፣ ለወላጆቻችን እንዲሁም ለዚ በነጻ ያለ ምንም ክፍያ የምንሰጥ ሲሆን የምናገኘው ጥቅም ግን አንድ ከስራው ትርፍ የምናገኘው እርካታ ሲሆን ትደግሞ የተጠቃሚዎችን ችግር መቀረፍ በምንመለከትበት ጊዜ የምናገኘው እርካታ ነው ማለት። እሺ ሞዲ ወጣት በጎ አድራጊነት ሲባል ምን ምን ላይ ነው እስካሁን ተሳትፎ ያለው? ከአንተ ልምድ እንነሳ። መጀመሪያ ለእኔ በጎ አድራጎት ማለት የህሊና ትዕዛዝ ነው። ምንም ክፍያ የለውም ግን ክፍያው የሚገኘው ከሊና ነው። ለሀገር የሚጠቅማል ብለህ የምታምንበት ህሊና እርካታ ማያገኝበት ነገር ሰርተህ ክፍያ የምታገኝበት ነው። እኔ በህይወቴ በሄድኩበት ቦታ ቦጎ አደራግ ነኝ ብዬ ማውራት ይችላለሁ። አንድ አቅም ደካማ አጠገቤ መጥቶ ለመቆም ወይም ቦታው አምቼ የማሆን ቦታ ላይ ሲቀመጥ የምነሳበት ሲትዌሽን ያለ አንድ አይነ ስውራን መንገድ ላይ ሲመጣብኝ መኪና ማሻገር ወደሚፈልግበት ቦታ የሚያደርስበት ሁሉ ይሳተፋለሁ። የሀገር ጉዳይ ሀገር ይጠቅማል ብዬ ሁሌም የሚያምንበት ሀለ ክፍያ ሀለ ምንም ትዕዛዝ ሀለ ማንም እንዲያደርግ አዛጅነት ራሴ በራሴ ተናሳስቼ ማያረጎቹ ነገሮች ናቸው ለምሳሌ አትክልት መትከል፣ አካባቢ ንጽህና መጠበቅ ላይ ሁሌም ይሳተፋለሁ። ገመቹ፣ ምንድን የታዘብካቸው ነገሮች እስካሁን ደግሞ እንደ ልምድም ያየሃቸው በጎ አድራጎት ላይ ያደረጋቸው አስተዋጽኦች? በእኔ በኩል ያደረኳቸው ብዙ ናቸው። ከአምናም ጀምር እዚህ ላይ ስሳተፍ ነበር። ያም የሆነ በራሴ ተነሳሽነት በራሴ ፍላጎት ማንም ሳያዘኝ መሆን አለበት ብዬ የማምንበትን ነገር ነው እኔ የማረገው። ለምሳሌ የችግኝ መትከል አለ። አምና ላይ ተማሪዎችን ስናሰለጥን ስናስተምር ነበር። ዝግጅቶችን ማዘጋጀት በነጻ ያለ ክፍያ ማለት ነው። ክፍያ መጠበቅ ሳይሆን ከኛ የሚጠበቀው በተለይ ወጣቱ በጣም ትልቅ የሆነ ኃይል ነው ያለን በዚህ በሀገራችን። ያ ኃይል ደግሞ በነጻ ሀገሪቷን ሲያገለግል ትልቅ የሆነ እድገት ይመጣል፣ ብልጽግና ያመጣል። ስለዚህ ውስጣዊ እርካታን ለማግኘት በጎ ፈቃደኝነት ላይ መሳተፍ አለበት፣ ማንም ያለ ክፍያ ማለት ነው እንደ ኦሮሚያ የታወጀው አዋጅ የዜግነት ግዴታ ምን ያህል ለውጥ ያመጣል? ምን ያህል አስተዋጽኦ ያበረክታል ብለ ታስባለ? ምንስ ደግሞ መሆን አለበት? ከወብሳ ጋር ነው አሁን የምናውረው። አስተዋጽኦ የሚኖርበት በጽዳት በቁርጠኝነትና በተነሳሽነት እንዲሰሩ ያደርጋቸዋል። መቼም ቢሆን በጎ ፍቃደኝነት ማለት ነው። ለወደፊቱም ደግሞ በክፍያ የሚሰሩት ስራዎች ላይ በጎ ፍቃደኛው ራሱ እንደዚህ በበጎ ፍቃድ እየሰራ እኔ ተከፍ ለምንድነው ጥራት ያለው ጥራት ያለውን ስራ የማልሰራው ብሎ ሰው እንኳን ይሰራ። እንዴት ማሰብ እንዳለበት ራሱን እየገመገመ ይሄዳል ማለት ነው። ያም ተነሳሽነትን ይፈጥራል። በመንግስት ባጀት ሊሰሩ የማይችሉትን ስራዎች እና ቀረፉ የማይችሉ ቅሬታዎችን ወጣቱ የመላው ዜጋው ተሰባስቦ ሲሰራው በጣም ይቀላል። በህብረት እንደመጨፈር በህብረት ሲሰራ ደግሞ ስራውም ቀለል ይላል፣ የጭፈራውንም ያዝናናል እና ተረፈ ብዙ ናቸው። ሙይዲን እስቲ በተለይ ብዙ የሚሰሩ ወይ ደግሞ ይህንን አድርጋለው ብለው የሚያስቡ ነገር አላቸው ብዙ ጊዜ ወጣቶች ከዛ አንጻር አንተ ይህንን ማድረግ ፈልጋለሁ የምትለው ሐሳብ፣ እቺ ሀገር መለወጥ አለበት፣ እድገት ያስፈልገናል። እኔ ለሀገሬ ማድረግ የምፈልገው በምችለው ችሎታና በምችለው አቅም የሚቻለውን ሁሉ የሀገር ጉዳይ ነው። አገሬ ይለውጣል፣ ለሀገሬ ያስፈልጋል ብዬ የሚያምንበት ሁሉም ነገር አረግ ይፈልጋለሁ። ገመቹ፣ እኔ ዘንድሮ ይህ አመት ሳይጠናቀቅ መስራት የምፈልጋቸው እድሉት ከተሰጠኝ ነገሮች ከተመቻችሁ ግንዛቤ የመፍጠር መድረኮችን ቢመቻች እኔ እዛ ላይ ይሰራሉ ያለ ምንም ክፍያ ማለት ነው። ለምሳሌ የኤች አይ ቪ ስርጭትን ለመክታት የሚደረጉ ነገሮች አሉ። አረጋውያንን የመርዳት ስራዎች ሊሆኑ ይችላሉ። እነሱ ላይ ቤ ያሳኳቸው አሉ። ለምሳሌ ችግኝ መትከል ፕሮግራም ነበረኝ፣ ተክያ አለው። አሁንም ወደፊትም እሰራለሁ ብዬ የማስበው አሉ። በየትኛውም ሰዓት ዝግጁ ነኝ ለመስራት። ከኦብሳ ጋር የመጨረሻ ንግግሩን እናደርጋለን። ምንድን ነው ከአንድ ወጣት የሚጠበቀው በአጠቃላይ ደግሞ የጋራ የሆነ የእድገት የድምር ውጤትን ለማምጣት በተለይ ከወጣት ምን ይጠበቃል ነው የምትለው፣ እንደ መልእክት ከወጣት የሚጠበቀው ነገር ቢኖር ቀና አመለካከት ኖሮት ያንኑ ነገር ደግሞ በተግባር በመደገፍ ከራሱ ተርፎ ለመላው ሀገሪቷ የሚጠቅም ነገር መሰረት ጥሎ እንዲሁም ደግሞ ገንብቶም ጨርሶ ማለፍ እንዳለበት ነው የሚሰማኝ። ያ ነው አንድነትን የሚገነባው ያ ነው ሀገርን ሊያሻግር ይሄ የሚችለው እንዲያ እንደሆነ ነው ማምነው። በጣም ነው የማመሰግነው። መልካም ሰምቱልኝ ይላለሁ። እኛም እንግዲህ አድማጮች የጋቢና ቪኦኤ ዝግጅታችን በዚሁ ተጠናቋል። ኤደን በፌስቡክ እንግዲህ ሀሽታግ ጋቢና በፌስቡክ ጋቢና ቪኦኤ ላይ እንዲሁም ሀሽታግ ጋቢና ቪኦኤ ኢንስታግራም ላይ ያርጉልን። የሙዚቃ ምርጫ አለን አደለ ዛሬ? አዎ። አሌክስ አቤላክስ እና ሀይዋን አንድ ላይ የሰሩትን ሙዚቃ ጋብዘውናል። ሰነባበሰብኝ እግሬ ካነከሰ በሸምበቆ ማደል ፋሻ በለበሰ አይዞ እንዳለችኝ እግሬ ተላወሰ እግሬ ተላወሰ ከሰል ነበር እንጨት ከሳቱ በፊት መምጣትሽ ለማይቅር ጠፋው ባዘቦት እንዶዲያ ጠራዋ ነጭ ልብስ ቆሽሾ የውስጥ የሚያስረሳ ጠፋ ይጠላጌሾ ጠፋ ይጠላጌሾ